የተባበሩት መንግስታት የሰብአዊ መብት ምክር ቤት የሰየመው ኮሚሽን ሶስት አባላት አሉት የአውስትሬልያም የጋናና የሞሪሸስ ዜጎች ናቸው ሦስቱም በዓለም አቀፉ ድርጅት መግለጫ መሠረት ገለልተኛ ባለሙያዎች ናቸው ዓመት በፈጀ ጥናታቸው ያገኙትን መረጃም ነገም ለመገናኛ ዘዴዎች ይፋ ያደርጋሉ የመረጃው ይዘት በእርግጥ እስከ ነገም ሚስጥር ነው ኤርትራዊው የሕግ ምሁርና የሰብዊ መብት ተሟጋች ዶክተር ዳንኤል ረዘነ እንደሚሉት ግን ኮሚሽኑ ባለፈው ዓመት የሰጠውን ፍንጭ ዘንድሮ በግልጽ ያጠናክራል ብለው ይጠብቃሉ። በዋነኛነት የምንጠብቀው ነገር ኤርትራ ውስጥ የሚፈጸመው ያለው የሰብአዊ መብት ጥሰት፣ በሰብአዊነት ላይ የሚፈጸሙ ወንጀሎች ወይ ደግሞ ክራይምስ አገይንስት ሂማኒት የሚባሉት የወንጀል አይነቶች እየተፈጸሙ ናቸው የሚል የማያሻማ ድምዳሜ እንዲሰጥ እየጠበቅን ነው። ኮሚሽኑ ማለት ነው። ባለፈው ዓመት ይሄ ነገር እየተፈጸመ ሊሆን ይችላል ብለን እናምናለን የሚል እርግጠኛ ያልሆነ ሪፖርት ነበረ ያቀረቡት። በዶክተር ዳንኤል እምነት ኤርትራ ውስጥ የሚፈጸመው የሰብአዊ መብት ጥሰት ከጊዜ ወደ ጊዜ እየከፋ የህዝቡ ስቃይ ማብቂያ የለሽ እየመሰለም ነው። ኤርትራ ውስጥ በአጠቃላይ ያለው የሰብአዊ መብት ጥሰት ሁኔታ አይተን እንደምንገመግመው፣ ከአሁን በፊትም ብዙ ጊዜ ብለነዋል። በእርግጠኝነት ኤርትራ ውስጥ ክራይምስ ኤጌንስት ሂውማኒቲ የሚባሉት ወንጀሎች እየተፈጸሙ ናቸው የሚል ግምት ነው ያለን። ይህ በኮሚሽኑ እንዲረጋገጥልን ነው የምንጠብቀው። የህግ ባለሙያዎች እንደሚሉት የኮሚሽኑ ዘገባ በሰብአዊነት ላይ ወንጀል መፈጸሙን ካረጋገጠ ወንጀሉን ፈጸሙ የሚባሉት ባለስልጣናት በዓለም አቀፍ ፍርድ ቤት እስከ መከሰስ የሚያደርስ እርምጃ ይጠብቃቸዋል። የተባበሩት መንግስታት የሰብአዊ መብት ምክር ቤት የምርማሪ ኮሚሽኑን ዘመነ ስልጣን በአንድ ዓመት እንዲራዘም የወሰነው ባለፈው ዓመት ነበረ። በዚህ አንድ ዓመት ውስጥ ኮሚሽኑ ኤርትራ ውስጥ ሆን ተብለው የሚፈጸሙ ከፍተኛ የመብት ጥሰቶችን ደረጃቸውንና የበዳዮችን ማንነት በግልጽ እንዲያጣራ ኃላፊነት ተሰጥቶታል። ኮሚሽኑ የሥራ ውጤቱን ነገ ለመገናኛ ዘዴዎች ይፋ ካደረገ በኋላ ሰኔ 14 2008 ለተባበሩት መንግስታት የሰብአዊ መብት ምክር ቤት ዝርዝር ግኝቱን ያቀርባል። ውጭ የሚኖሩ ኤርትራውያን ዘገባው ይፋ ከሚሆንበት ከነገ ጀምሮ ዥኔቭ ውስጥ የአደባባይ ሰልፍና ተቃውሞ ለማድረግ እየተዘጋጁ ነው። ዶክተር ዳንኤል እንዳሉት ኤርትራ ውስጥ ያለው የግፍ፣ የጭቆና፣ የነጻነት ማጣት ከልክ በላይ ያለፈ የሰብአዊ መብት ጥሰቶች ሁኔታ የሚያሳስባቸው አገር ወዳድ ኤርትራውያን በዚህ ጉዳይ ላይ የሚያደርጉት የተለያየ ፕላን አለ። ለምሳሌ ትልቅ ሰላማዊ ሰልፍ እንዲደረግ ዝግጅት ላይ እንገኛለን። ልክ እንዳምናው ማለት ነው። የኤርትራ መንግስት ባለስልጣናት በጉዳዩ ላይ ዛሬ አስተያየት ለመስጠት ፍቃደኞች አይደሉም። በስልክ ካነጋገርናቸው ናቸው ባለስልጣናት አንዱም ዘገባው በይፋ ከወጣ በኋላ መንግስታቸው ስለ ጉዳዩ ይፋ መግለጫ ያወጣል ብለዋል። ሌላኛው ባለስልጣን ግን አስተያየት ለመስጠት ፍቃደኛ አይደሉም።